ከማህበረሰብ ለማህበረሰብ በቀዳሚው ክፍለ ዝግጅታችን ከዶክተር ብርሃን አህመድ ጋር ባካሄድ ነው ቃለ መልሳችን። በዋና ስራ አስፈጻሚነት የሚመሩት የአፍሪኮስ ምስረታና ተልእኮ፣ የአእምሮ ጤና፣ ቤት አልባነትና ትምህርት የማቋረጥ ዋነኛ መንስኤዎች፣ የሕግ ችግርና አማራጭ መፍትሄዎችን አንስተው አስረድተዋል። ወደ ቀጣዩና የመቋጫ ክፍለ ዝግጅታችን ያመራ ነው። እንዲህ ነው አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው። ቀኝነት ሬሲዝምንም እንደዚሁ አንስተዋል። አፍሪኮ ዜታ በራሱ የሚቻለውን ያክል አስተዋጽኦች እያበረከተ ነው፣ በሎቢ በማድረጉም ሆነ እርዳታ በመስጠቱ በኩል። በሌላ በኩልስ እስካሁን በመንግስትም ሆነ በኮሚኒቲው ራሱ ወይም በወላጆች በኩል እንደገና በገቨርንመንት በፖሊሲ ደረጃ ሊለወጡ ሊሻሻሉ የሚገቡ ነገሮች ምንድናቸው ናቸው? ደጋግመው የወላጆችንም ጉዳይ አንስተዋልና በተለይ የወላጆች ኃላፊነት ምን ያህል ነው? በጥቅሉ ደግሞ የማህበረሰቡ የኮሚኒቲው ኃላፊነትስ ምን ያህል ነው? በመንግስት ላይ ተጽዕኖ አሳድሮ የፖሊሲ ለውጦችን ለማድረግ ምን መደረግ አለበት ይላሉ። አጠቃላይ መፍትሄ ምንድን ነው? ዋል ጥሩ ነው። ይሄ ምክንያቱ መጀመሪያ መጀመሪያ ማለት የምፈልገው ዝም ነው። እዚህ ያለነው ሁላችን ኢትዮጵያ አይደለንም፣ ኤርትራ አይደለንም፣ ሶዳን አይደለንም ሁላችን ጥቁሮች ነን፣ አፍሪካ ነን። አንድ ነገር ማሰብ ያለብን በዚህ አገር ቁጥር ነው ድምፅ የሚሰጠው። የእኛ ቁጥሩ አንድ ጋ ተባብሮ ነገሩን ካደረሰ ቦታ ይኖረዋል፣ ግን ትንሽ ትንሽ ሁነን የተለየ ጥያቄዎች ጠይቀን ከወጣን ነገሩ አይስተካከለም። አሁን ሳውት ሱዳኑ የሚያገኘው ኢትዮጵያም የሚያገኘው ማንም የሚያገኘው አንድ ችግር ነው እንዳልኩት። አሁን የልጆቹ ነገር ብናየው የልጆቹ ነገር ብናየው አሁን ችግሩ ሁሉ ልጆች እያገኙት ነው፣ ግን እኛ መተባበሩን ቢያለን። ስለዚህ መፍትሄው መጀመሪያ መጀመሪያ በእኛ ነው ያለው። አውስትራሊያ እንዳለን የአውስትራሊያ አድርገን ማሰብ አለ አንዳለ ሁሉ ጊዜ ሁሉ ጊዜ የሚለው እኔ ማም መሆኔ እኔ ነው የማውቀው ስለዚህ ይሄ በኪሴ ነው ያለው። የሌለኝ ነገር መጨመር ነው የሚያስፈልገኝ። እዚህ ሀገር ያለው እውቀትና ሀብት ከዛ መደለብ ነው ያስፈልገኝ። ምክንያቱ አገሬ ትቼ የመጣሁት ያስወጣኝ ችግር ነው። ስለዚህ ተመልሼ በችግሩ ማየት የለብኝም። ሁሉ እዚህ መጥተው ያለው ከኤርትራ ይሁን ከኢትዮጵያ ይሁን ከሱዳን ይሁን ከምን ይሁን በችግር ነው የመጣው። ስለዚህ የሁላችን አንድ የሚያተባብረን ችግሩ ነው፣ ከዛው ልጆቻችን ናቸው። ስለዚህ እኔ ህን አሁን ኦርጋናይዜሽን እንደምታየው ኢትዮጵያን አላልኩትም ኤርትራ አላልኩትም፣ አፍሪካን ለምን? ምክንያቱ ችግሩ አንድ ነው፣ የምንታየው በአንድ አይን ነው። ስለዚህ ይህን ነው አሁን ኮሚኒቲዎቹ ማያቸው። ይህን ነው ተባብረን አለ ኢሹዝ ለእኛ ለቤቶቻችን፣ ለፋሚሊያችን፣ ለልጆቻችን ችግር የሆነውን በፖሊሲ እንዳልኩ አሁን በ2017 ያደረግነው አድቮካሲ ለኤክስፐልሽን ኦፍ ስቱደንትስ ፍሮም ክላስስ ለሚለው በአፍሪካ ስም ነው። ግን ነጮች ጋር ተባብረን ሰራ ነው አለ ነጮች የማያውቁት የኛ ችግር አሁን እንዳልኩት ፋሚሊ፣ ይሄ ቻይልድ ፕሮቴክሽኑ ስንት ጉዳት እንዳለው በእኛ ፋሚሊ መናገር መቻል አለብን። በኋላ የኢትዮጵያ ብቻ አይደለም፣ የኤርትራ ብቻ አይደለም፣ የሱዳን ሁላችን ነው። ምክንያቱ ልጆቻችን እኛ እንዳደግ ነው እንድናስተምራቸው እና እንድንረታቸው የእኛ ችሎታ ነው። የሚያስ እነሱ ምን እንዳለን አያውቁም? ስለዚህ እንዳለን እኛ ነው ምን ማስታወቅ ያለብን። ስለዚህ የእኛ ግዴታ ነው። ይህን ተባብረን ፊት መምጣት ያለብን፣ መናገር ያለብን። በኋላ ኤምፒዎቹ ተቀምጠው ያሉትን የእኛ ቁጥር ሲያዩ፣ ነገሩን ስንላቸው ይቀይሩታል። ግን እኔ ችግሩ ምን ነው ያየው እስቲል እኔ ኢትዮጵያ ነኝ ብዬ እኔ ኤርትራ ነኝ ብዬ እኔ የምን ብነው ችግሩ? ኤርትራ በመሆን ችግሩ ትንሽ አይሆንብህም። ኢትዮጵያ በመሆኑ ችግሩ አያመስምና አይከብድም። አንድ ችግር ነው። ስለዚህ ሁላችን ተባብረን እንዴት አድርገን ችግሩ በእጃችን አድርገን አንድ ድምፅ እንሰጣለን። ምክንያቱ አንድ ልጅ ከኛ ያጠፋው ሌላ ልጅ ይወስዳል። ስለዚህ በስራው አሁን በእኛ ያለው ጥረት ለዚሁ ትንሽ ነው። ምክንያቱ የሳውት ሱዳን ነው የማን ነው የማን ነው ብለን እንተዋለን። ይሄ አሁን የሆነው ዛሬ ሳውት ሱዳን ነው ነገኛ ነን። ስለዚህ ለእኛ እስከሚመደርሰን ከጠበቅ እትስቱ አሁን እያለ በእነሱ ከተባብረን ነጎሩ ካስቆም ነው ለልጆቻችን አይደርስብንም። በዛውም አሁን እድል አለን ይሄ እንዳለው መንግስት አሁን የቸገረው ነገር በእኛ ቢኖር ለምን ልጆቻቸው እንደሚሆኑ ያሉት ያሉ እያለ ነው። የእኛ እድል ነው አሁን መናገር፣ የእኛ ልጆች እንደሚሆኑት ያሉት ምክንያቱ እኛ እንድናሳድጋቸው እድል ስጡን፣ የእኛ ልጆች ናቸው። ይሄ ቱቢዮንስት አሁን ሲናገሩ ሁል ጊዜ ሆኖ ነው። ይህን ትሮማታይዝ የሆኑ ናቸው እዚህ ተወልደው ያደጉ። እንዴት ነው የሳውት ሱዳን ኢትዮጵያ የኤርትራ ሬፊጂ ካምፕ አፌክት የሚያደርጋቸው? በዛውም ብታይ አሁን ኢንዲያንስ ደ ሴም ቻይኒዝ ልጆቻቸው ብቻ ከኛ የሚለዩት ደይ ኮልደም ደ ታይገር ማዘርስ ደይ ስፔን ታይም ወደ ኪድስ በኋላ ከትምህርት ቤት ለሆምወርክ፣ ከዛ ሚዚክ፣ ከዛ ስፖርት፣ ከዛ ቤት ይገባል። ስለዚህ ጊዜ የለውም። ልዩነቱ፣ የእኛና የነሱ ልዩነት ምን ነው? የእኛ ጊዜ አላቸው። ጊዜው ደግሞ ያለ ስራ ሲሆን የሰይጣን ጊዜ ነው። እኛ አሁን ይህን ጊዜ ያላቸው በኮሚኒቲ ነው፣ በፋሚሊ ነው። የሁላችን ጥረት ያስፈልገዋል። ስለዚህ ይሄ ትሮማ ነው፣ የረፊጂ ባክግራውንድ ነው፣ የምን ነው? ኖ ይሄ ሁሉ ለእነሱ እንዲመቻቸው ብሎ የሰሩ ተረት ነው። እኛ ልጆቻችን እድል አልተሰጠንም እንድናሳድጋቸው። ሌሎች ልጆች ከኛ ልጆች የበለጡ አይደለም፣ ግን እነዛ ከኛ በላይ ጊዜ ያጠፋል ልጆቻቸው ጋር። አሁን ቱቢነስቱዲ ዩጎ ኤቭሪ ሆስፒታል ኤቭሪ ዩኒቨርሲቲ የአብዛኛው የምታየው ዘሩ ከቻይኒዝ ባክ ግራውንድ ኤሽያን ባክግራውንድ ኢንዲያን ባክግራንድ። ለምን? ምክንያቱ እድል ተሰጣቸው፣ ተምረው መንገድ ተሰጥተው፣ ኢንቨስቱ ተደረገላቸው። ኢንቨስት የገንዘብ አለና ኢንቨስት የጊዜ አለ። ሁለቱ ያለ መስጠት ትጠፋለ። አንዱን መስጠት መቻል አለብን። ተባብረን ነገሩ መቀየር ይቻላል። ስለዚህ ያለንም ችግር ከሌላ ሰው የባሰ አይደለም፣ ግን እኛ በራሳችን ተነስተን ያለ ማረጋችን ያለ መናገራችን ነገሩ በእነሱ አይን እኛ እንደወደቀ ህዝብ ነን። አሁን ከዛው ውጤት ያለው ችግር ምን ነው? የእኛ ረፊጅ ማምጣትን ብያሉ ነው። ለምን ምክንያቱ የሚያዩን ቫይለንስ አለን አንኤምፕሎይመንት አለን ጃስቲስ ሲስተም ብዙ ቁጥር አለን ብለው ነው የሚያዩን ይህና ይህን የመሳሰል አይነት ሰዎች ለማምጣት አያስፈልገንም እየተባለ ነው ይሄ መቀየር የእኛ ግዴታ ነው በዚህ አጋጣሚ በተለይ ለማህበረሰብ መሪዎችና ለወላጆች የእርሶ ዋነኛ መልእክት ምን ይሆናል ለፋሚሊና ለወላጆች ምለው ነገር ካለ ኢንቨስትመንቱ ከቤቱ የበለጠ የልጆቻችን ኢንቨስትመንት ነው። እኛ አሁን በርስ በርሳችን የሚገርምህ እዚህ ሁሉ ስለሚመጣ ማራ ይመጣል፣ ትግሬ ይመጣል፣ ሱዳን ይመጣል፣ ሳውዝ ሱዳን እና ሳወራ ሳያቸው፣ ሀ ኮምፒቲሽን ቢትዊን አስ ዊች ኢዝ ሚኒንግለስ አንድ ላጫውትህ እና በዛውም አንዲት መታ ስታወራኝ ነበር እና ቸርች ሂደን ሁሉ መኪና ጥሩ ያመጣል ወርቅ ያላቸው ምናምን አርገው ጌጣጌጦች አርገው ይመጣሉ አለች። እና ባልዋ መኪናው ጡራም ነበር እና አንድ ጊዜ አለች በርዝደይ ብለው የልጃቸው ሰው ጠሩ፣ እና በቤታቸው ሲሄድ አዲስ ማርሲዲስ ቤንዛ አርገው በቤት አየ። ከየት መጣ ብዬ ደነቆጥኩ አለች። እና ገብቼስ እነሱ ጋር ሳወራ ወራ ሚስቷ ጓደኛ እና ምን ነው ማኪና ገዛችሁ ነው ባሌለ ሰው ሊያሳይ ብሎ ተከራይቶ ያስቀመጠው Blanagarecha. It's not an investment for us. Our investment is our kids. We have to spend time with our kids. Especially about. Indigarme. I was a board member of Ames for nearly 10 years. Ames homework support a lacho. ቤት ነው አልናገርም፣ ግን ምን አለ አንድ ቤት ልጆች ለማስተማር ቮለንቲር ሆነ ይሄደ ከስንት ፋሚሊዎች እና አለ አባታቸው ለማየት ሁሉ ጊዜ ይጠይቃለሁ ወጥተዋል ይመጣል ምናምን ይሉኛል። አለ አንድ ጊዜ ምን አልኳል ነው ቆይቼ፣ መቼ ነው የሚመጣው ማናገር አለብኝ። እሱ አሁን የጨረሰው በስምንት ሰዓት ነው ምሽት ሂወይት አንቲል ናይን ፒኤም ናይን ሰርቲ ድማንኬ እና ያለ አሁን እኔን የፈለኩት የልጆቹ ነገር እንድነግረው ለሉ እንደሆነ እሱ በአጎሩ ፖለቲክ ተናገረ አለ እና ጊዜም አልሰጠኝም። አለ ልለው የፈለግኩት ሳልነግረው ወጣኋል። እና የኦልድ ሬሚናንት ፖለቲክስ የአጎሩና የጂኦግራፊ የዛው ምናምን ምናምን ብሎ ሲገልጥልኝ አመሻ እና ሲነግረን በዛው እኔን አይፌልት አሻይምት ምክንያቱ እሱ ያለ አባት ሆኖ ሂዶ ልጆቹን ያስተማረ አባቱ በቤት የለም። ስለዚህ ይህ ምን ይለናል? ዊ ሀቭ ቱ ቲንክ ቱ ሪኢንቨስት ታይም ዊዝ አወር ኪድስ። ገንዘብ ከሌለንም ጊዜው አስፈላጊ ነው፣ ምክንያቱም ቦንዱ ጥሩ ይሆናል። ከልጁ በወንድ ከሌለን ከልጆቻችን ጋር የሆነ ጊዜ መውደቃቸው እኛ አናቅም። ስለዚህ ኢንቨስትመንት በፋሚሊ የሚያስፈልገው ገንዘብ አይደለም። time your child will remember you forever if you spend time this is critical እኔ አንዱ ላጫወተ ልጄ ትንሽ አለች ትንጫወት እሷ ጋር አንድ ጊዜ እሷ ትደበቃለች፣ አንድ ጊዜ እኔ እደበቃለሁ እና አንድ ጊዜ እሷ አምስት አራት ሚያወያለ ምን አለች ዳዳ አለች፣ ወር ዩ ጎይን ትሀይድ። እሷ ሀይ ስታደርግ አትነግረኝም እና እሷ ስትደበቅ አይነገርም፣ እኔ ስደበቅ ነግራታለሁ ቶሎ መታ። ስለዚህ እነሱ ጋር ስትጫወት ጣዕም አለው። ስለዚህ እኛ የጎደለን እዚህ ሀገር ነገር ቢኖር ፋሚሊ ቦንዲንግ Why our divorce is increasing? Mm -hmm. Because lack of family bonding. One thing I need to say, this also, I need to give credit to the mothers. They are more, mm -hmm. the so mm -hmm. more committed to the children. So, if you want to take a little bit of a break, you not take a break. You can't take በነገራችን ብታስታውስ የታክሲ ኢንዱስትሪ እየተቀየረ በነበረ፣ ፕሮፌሰር ፌሊክስ ኢኔጋ ነበር መልበን ዩኒቨርሲቲ፣ እሱ ሪቪው እንዲያደርግ ጠየቁት። እና አንድ ጊዜ መልበን ዩኒቨርሲቲ ክላብ ተገናኝተን ስናወራ፣ ብርሃን አለኝ፣ እኔ አሁን የታክሲ ሪቪው ያደረግኩ ነው፣ የእናንተ ሰው አብዛኛው ስለሚሰራ እዚያ ለምን ሪሰርች አርጋ አትነግረኝም? ምን ነው የሚያስፈልገው? እና ሪሰርት እየጠየቅኩ ነበር። እና አንዲት ሶማሌ ሚስት ነች፣ አገኘኋት። ሲናገር ሰማች። ብርሃን እንዲ በኖርዝ መልበን ፍለሜንተ ምናምን እና፣ ያ ባካችሁ እኔን ላናግረው እፈልጋለሁ ብላ መጣች። ምን ነው አልኳት። እኔ ልንገርህ አለች። ባልከው አሁን የታክሲው ድራይቨር እኔን ችግር ልንገርህ አለች። ምን ነው አልኳት። ባሌ ነገርኩት፣ እሁድ የእኛ ፋሚሊ እና የአንተ ፋሚሊ ይመጣሉ የእኛ ቤት አንድ ጥያቄን ጠይቃለሁ። ያኔን ጥያቄን ጥሩ ከመለስክ አንድ ጋር እንኖራለን። ያኔን ካልመለስክ ግን የእናንተ አንኖር ምን ነው አላት። ያኔ የመጨረሻ እሺ ምን ነው ብለው መጣ። እሁድ ሆነ፣ ተሰበሰቡ ፋሚሊ ፊት ጠየቀችው። ልጆች የት ትምህርት ቤት ይሄዳሉ? አለ፣ አያቅም። ልጆች ስንት ክፍል ይማራሉ? አያቅም። እና አለችው ምንም ይሆን ባል ነው ምን የማያስፈልገኝ። ልጆች አባት ያስፈልጋቸዋል። ስለዚህ እኛ እንደዛ ሁነን ሳይሆን እንዴት ባለን ጨምረን ልጆቻችን ታይም ኢንቨስት ማድረግ ልጆች ምን እየተማሩ መሆናቸው ካላወቅን ታዲያ ምን ምነው ምን ነው ምናውቀው ሶ ደ ሜሴጅ ሄር ኢዝ ዊ ኒድ ቱ ኢንቨስት ታይም ዊዝ አወር ፋሚሊ ዊዝ አወር ኪድስ Especially boys are the ones falling on cracks, and they target. investment to the okay? So, the revision here is: we need to come back to ourselves. How do I make a gain? ቱጌት ማል ትስ ቱጌት ስፔሻሊ በአባቶች ይህን ልጆቻችን መያዝ ከሆነ በሀይል አይደለም፣ በመግባባት ነው። ስለዚህ መግባባቱ ኢንቨስትመንት ያስፈልገዋል። ልጁ አይደለም አሁኑ ኢንቨስትመንት ሚያደርገው እኛ ንን ጊዜ ካምፕ ያደረግን ነበር፣ ከዚህ በፊት የአባቶች ካምፕ ከልጆቻቸው ልጆች ለአባት እንዲጠይቁ አባት አይ አቁም አብዛኛው። ስለዚህ ይህን ኮሚኒቲ ማድረግ አለበት። በኮሚኒቲያችን የአባቶች ካምፕ ተብሎ አባቶች ከልጆቻቸው መሆኖር አለ ስፔሻል ካምፒንግ ተደርጎ እድል መሰጠት ለአባቶችና ለልጆቻቸው ምክንያቱ ዊኒድ ታይም ዌር ዊኒድ ቱ ቦንድ ዊዝ አወር ኪድስ ቱ ኖው ደም ደይ ነውዋስ እና ዲስ ኢዝ ፎር ኮሚኒቲ ሊደርስ አስ ዌል አስ ፎር ፋሚሊ fathers. If we are going to protect our kids, it's not by having big houses. Mm -hmm. It's big relationship between us and the kids. That will save the kids. Thank you. Uh, Dr. Uh, Berhan Ahmed, you uh, Africa's one-time president. I'm your to on Thank you. I would like have say that the SPSB has done a great job. ስለዚህ እኔ ለአንተና ለኤስቢኤስ ላሉትን ኤስቢኤስ አን ኢንቨስትመንት ኦን አውር ኮሚኒቲ ር ይሲ እ እኔም አሁን ጽፋለሁ ይህን ኢንቨስትመንቱ እንዴት ኮሚኒቲያችንን ይጠቅማል አለ ብዙ ኢንፎርሜሽን የእኛ ሰው ለምን ኤስቢኤስ አይሰማም ምክንያቱ አንዳንዱ የሌላው ሌላው ነው የሚያወራው እኔን የሚሰማኝ ችግር ከዛ ከመጣ እኔ ወድቼ ነው መጣው? አንተ በደወልክልኝ አይደለም? ሰማ እኔን የሚያስፈልገኝ፣ እኔም ባልሰማውም አንድ ሶምቶ ሲነግረኝ እንዲህ እንዲህ ነበር ሰማህ ምናምን ሲለኝ እኔም መጣለሁ። ስለዚህ እንድንተባበር ያላችን ችግር አሁን እንዲህ የተናገርነው አይነት ችግሮች የእኔ ፋሚል ብቻ አይደለም። ይህንም የሆነው ያለው ሌላም እንዲህ ሆነው እስልማቅ በኋላ እኔ ለብቻ አይመስሉኝ እቺ አሁን ሶማሊያ ሴት አያልኩ ማሊል ነበር እንዲህ በሶማሌ አልተው ብሎ ዚስ ኢዝ አ ብሬቭ ውመን ሺ ኬም ፎርወርድ። ስለዚህ እንዲህና እንዲህ የመሳሰሉ አለ ኤቭሪ ዴይ ስለማገኛቸው ኤቭሪ ዴይ ስለሚሰማ ከሶማሌው፣ ከኢትዮጵያን፣ ከኤርትራ፣ ከምናምን ከአረቡ ሁሉን ሰማለው እና መማረው ነገር ካለ ይሄ ኮመን ችግር ነው በሁላችን ያለ። ስለዚህ እንዴት ታርገን ፈርስት ዩ አዝ ሚዲያ To be informed. Mm -hmm. We as communities also, to know our crises are the same. And we are the same. Whether it be Sudan, Africa, village, or Gonomia, you so, yes, look at the village to to of Watano. See, yes, the village is not the same. I'm a second. Okay, 7. 7.